የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ መግለጫቸውን የጀመሩት ለሁሉም ለቀድሞው ለአፍሪካ አንድነት ድርጅት ለአሁኑ የአፍሪካ ህብረት 51ኛ ዓመት እንኳን አደረሳችሁ በማለትና በአንድነት ድርጅቱ ምስረታ ላይ የኢትዮጵያን ሚና በማስታወስ ነበርም። አሜሪካ በኢትዮጵያ ባለስልጣናት ላይ የጣለችውን የጉዞ ማዕቀብ በተመለከተ አስከትለው ሲገልጹ፣ የአሜሪካ መንግስት ወሰደው አቋም የኢትዮጵያና የአሜሪካን ታሪካዊ ግንኙነት ቁመና የማይመጥን ለኢትዮጵያ ብቻም ሳይሆን ለአሜሪካም ህዝብና መንግስት የማይጠቅም ሪጅኑን ችግር ላይ የሚጥል መቶ ሀያ ዓመታት የነበረን ግንኙነት በዜሮ የማባዛት አይነት ነገር ስለሚመስል አግባብነት እንደሌለው ነው። ትናንት ሚኒስቴር መስሪያ ቤቱ ባወጣው መግለጫ ላይ አሜሪካ ያወጣችው ማዕቀብ ጉዳዩ ከሁለትዮሽ ግንኙነት የተሻገረ መሆኑ ተጠቅሷል። ምን ማለት ይሆን ተብሎ ተጠይቀው ነበር። ምላሻቸው የምስራቅ አፍሪካ ቀጠናን ይጎዳል የሚል ሆኗል። የማዕቀቡን እንድምታ በተመለከተም በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። ይሄ ግንኙነት ከተበላሸ የምንጎዳው ብዙ ነን ለማለት ነው። ከሪጅናል በላይ ነው ማለት ኢትዮጵያ ብቻዋን ለምትጎዳው አሜሪካንም ይጎዳል። ከሁሉ በላይ ደግሞ ሪጅንም ይጎዳል ነው። ከቅርብ ጊዜ ወዲህ በጸረ አልሸባብ በአካባቢው ሽብርተኝነትን በመታገል ብቻ ያብረና ረግ ናቸው ናቸው ጉዞዎች ከግምት ሊገቡ ይችላሉ የሚሰጡት ትርጉም በሰላም ጥበቃ ኢትዮጵያ ሚና ጉልህ ነው። እዚህም ላይ ኢምፓክት አለው ነው። እዛ ውስጥ አሜሪካኖችም ፍላጎት አላቸው ኢንትረስት አላቸው ለማለት ተፈልጎ ነው። ስለዚህ የጉዞ ክልከላው እና ሌሎችም ምናልባት ተዛማጅ እርምጃዎች ለአሜሪካ አይጠቅሙም ነው። በእኛ በኩል አሁንም እየተባለው ያለው ይህን ተቀባይነት የለውም፣ ለዚህ የሚያበቃችሁ ምክንያትም የላችሁም ነው። እኛ ነገሩን ማጋጋል አንፈልግም፣ ከአሜሪካ ጋር ያለንን ግንኙነት እንዲበላሽ አንፈልግም። ልቦና ግዙት እና ሪቪው አድርገው ይሄ አስተዳደሩ አሁን የወሰደውን ሜዥር የሚለውን መልእክት ብቻ ነው ማስተላለፍ የሚያስፈልገው። ነገር ግን አንድ ሬድ ላይን አለ፣ ቀይ መስመር አለ፣ ነጻነት ኢትዮጵያ ሉአላዊነት በገንዘብ በአይኤምኤፍ በወልድ ባንክ በምን የሚቀየር እንዳልሆነ መንግስትን ቢቀይር የኢትዮጵያ ሕዝብን አይፈቅድለትም ይህንን ምልክቶች አሁን እያየናለንበት ሁኔታ ነው የነበረ ነው። የሀገሪቷን ታሪክ እንደዛ ነው ለትግራይ ክልል ተጎጆዎች ሶስተኛ ዙር የሰብአዊ እርዳታ መጀመሩን የገለጹት አምባሳደር ዲና ሙፍቲ ከህዳሴ ግድብ ጋር የተያዙ ጥያቄዎችም ቀርብላቸው ነበር የሱዳንና ግብጽ የጋራ ወታደራዊ ልምምድ መብታቸው ቢሆንም በኢትዮጵያ ኪሳራ ላይ የሚሆነውን እንኮንናለን ብለዋል ኢትዮጵያ በትግራይ ክልል የኬሚካል መሳሪያ ትጠቅማለች የሚለውን ክስም የተሳሳተ መሆኑን ገልጸዋል ሌሎች ሀገሮችን ያጠቃልላል አያጠቃልልም አገሮች ነጻ ናቸው ሁሉም የአሜሪካ የወሰደውን መጀር አብረ ወስዳል የሚል እምነት የለንም ሁሉም አይወስዱም ብሎ ደግሞ ከአሁኑ መሞገትም ይከብዳል። ከህዳሴ ግድብ ይገናኛል ወይ? ወል ደፊኒትሊ ሊገናኝ ይችላል። ግን እንዴት ነው የሚገናኘው? ለምንድን ነው የሚገናኘው የሚለውን ነገር ህዳሴ ግድብ የኛ ፕሮጀክት ነው። ህዳሴ ግድብ ምናልባት ሶስቶች የታችኞቹን ሶስቱና ሁለቱ ሀገሮች እና እኛን የሚያገናኝ ነው። አሜሪካኖች እዚህ ውስጥ ምን ያገባቸዋል ብሎ ማንሳት ይቻላል። የአፍሪካ ህብረት አደራዳሪነት አሁንም እንደሚቀጥል ሆፉሊ በአጭር ጊዜዎች ጥሪ ይኖራል ብለን እንገምታለን ወደ ድርድሩ እንመልሳለን ኢትዮጵያ ከምዕራቡ ዓለም ተደጋጋሚ ያልተገባ ጫና እየደረሰባት መሆኑን ደጋግማ ገልጻለች ሆኖም ግን ነጻነቷን ማስከበር የነበረ ያለና የማይቀር መሆኑን ቃል አቀባዩ ገልጸዋል ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ